የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቅን በመደገፍ መንግስት በሽብርተኝነት የፈረጀው ህወሓት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተዋል። ነዋሪዎቹ ዓለም አቀፉ ማህበረሰብ የህወሓትን አድራጎቶች እያየ ዝምታን መርጧል ሲሉም ከሰዋል። ፀሐይ ዳምጠው ዝርዝራላት በብዙ ሺዎች የሚቆጠሩ የአዲስ አበባ ከተማ ነዋሪዎች መንግስት አሸባሪ ነው ሲል የከሰሰውን የህወሓት ቡድንን በመቃወምና የሀገር መከላከያ ስራዊትን በመደገፍ በመስቀል አደባባይ ሰላማዊ ሰልፍ አካሂደዋል። ነዋሪዎቹ በሰልፉ ላይ አሸባሪ የተባለውን ቡድን የሚያወግዙ መፈክሮችን አሰምተዋል። የመከላከያ ስራዊታችን የሉዓላዊነታችን ምልክት ነው ከጀግናው መከላከያ ሰራዊት ጎንነን፣ የህወሓት አሸባሪ ቡድን የሁሉም ኢትዮጵያዊ ጠላት ነው፣ የአብሮነት ጉዟችን በሽብርተኞች አይደናቀፍም የሚሉ እንዲሁም ህዳሴ ግድብ ብርሃናችን ነው የሚልና ሌሎች የግድቡን ሁለተኛ ዙር ሙሌት የተመለከቱ በርካታ መፈክሮች ሲሰሙ ነበር። ሰልፉ ላይ ከነበሩት መካከል ወይዘሮ ምህረተ ወርቅ ከካናዳ የመጡ መሆናቸውን ተናግሯል። ተገኝቶ የተቀበረ ነው እና አቶ ክፍለውም ቅዳኔም ሌላው የሰልፉ ተሳታፊ ናቸው። በጣም በሚገርም ሁኔታ ሀገራችንን ሲከፋፍል አንድነታችንን ሲነጥል የኖረ ዙንታው የህወሓት ቡድን እስካሁንም ድረስ ማንነታችንን ጥሶ ከዚህም በኋላ የኢትዮጵያ መከላከያ ሰራዊት የትዕግስት ጊዜ ሰጥቶት ያልተመለሰ በመሆኑ አሁንም ለሚወስደው እርምጃ ከጎኑ ለመሆን እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆኔን ነው እኔ መግለጽ የምፈልገው። በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ እንዲህ ብለዋል። በፍቅር እንጂ በሀይል የማይንበረከሰው ህዝባችንን ይዘን በርካታ ፈተናዎች ውስጥ አልፈን በአንድነትና በጽናት ቆመን የገጠሙንን ፈተናዎች ሁሉ በድል እየተሻገርን ነው። ጀግናው የመከላከያ ሰራዊታችን ግን ብዙ ዋጋ ማለትን ይሄንን ዋጋውን ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ አብሮነት፣ ለኢትዮጵያ ነጻነት የከፈለው ዋጋ እንደሆነ አውቀን ከምንጊዜውም በላይ ድጋፋችንን በሁለንተናዊ መልክ አጠናክረን ከጀግናው መከላከያ ሰራዊታችንና ከበላው የጸጥታ ኃይላችን ጎን ተጠናክረን መቆማችንን እናሳውቃለን። ድጋፋችንንም እናጠናክራለን። ኢትዮጵያ የተለያዩ ጫናዎች ተቋቁማ የህዳሴ ግድብ ሁለተኛ ዙር ውሃ ሙሌት ማሳካቷን ለዓለም አቀፍ ማህበረሰብ ትምህርት የሰጠ ነው ሲሉም ወይዘሮ አዳነች አክለዋል። ኢትዮጵያ ዲሞክራሲን መሰረት የተከለችበትን ስድስተኛውን አገር አቀፍ ምርጫ የታላቁን የህዳሴ የግድባችን ሁለተኛውንም ሙሌት በድል በማጠናቀቅ በዓለም መድረክ ጭምር በአሸናፊነት ደምቃ የወጣችበትን ድሎች መጥቀስ ይቻላል። ኢትዮጵያውያን በታላቁ የህዳሴ ግድብ ሁለተኛ ዙር ውሃ ሙሌት አስመልክቶ ሲደርስብን የነበረውን ወከባና ጫና ተቋቁመን የአፍሪካ ጉዳይ በአፍሪካውያን ብለን ሁላችንም በመውላት ጥርሳችንን ነክሰን ሌት ተቀን ሰርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በድል በማጠናቀቃችን መላው የኢትዮጵያ ህዝብ፣ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ምክትል ከንቲባ በዓለም አቀፍ ማህበረሰብ ላይ ያላቸውን ቅሬታም አሰምቷል። በሰሜን የጀመርነው የህግ የማስከበር ዘመቻን በድል በማጠናቀቅ ላይም በሐሰተኛ መረጃ መንግስትን በመወንጀልና የኢትዮጵያን ስም በዓለም ላይ ለማጉደፍ ጥረት ሲያደርግ የቆየው የህወሓት ቡድን ከኢትዮጵያ በተዘረፈ ገንዘብ የገዛቸውን የተለያዩ አካላትን በኢትዮጵያ ስም ማጥፋት ዘመቻ ላይ እንዲቀላቀሉ እያደረገ ብዙ ጥረት ሲያደርግም አይተናል፣ አስተውለናል። ያለአግባብ የሰረታችንን ስም ሲያጠፋ የሚውለው አንዳንድ የዓለም አቀፍ ሚዲያዎችንም አሰልፎ እነኚህ ሚዲያዎች ጁንታው የህወሓት ቡድን ህፃናትን ለጦርነት ሲጠቀም እንኳን አይቶ እንዳላየ በዝምታ ማለፋቸው ዓላማቸውን ገሃድ ያወጣ ማንነታቸውን ያጋለጠ ተግባር ሆኖ አይተነዋል። ከሁሉም በላይ የእነዚህ አካላት ተግባር የጁንታውን ኢትዮጵያን የማድማት አባዜ የደገፈ የሏላዊነታችንን ቀይ መስመር ያለፈ ሆኖም አግኝተኗል። በሌላ በኩል የከተማ ወጣቶች ማህበር ፕሬዝዳንት ገዛኸኝ ገብረ ማርያም የከተማ ወጣቶች በሰልፉ አንድነታቸውን ለዓለም አቀፍ ማህበረሰብ አሳይተዋል ሲሉ ተናግረዋል። የህወሓት ጁንታው ቡድን የተለያዩ የሀሰት የፈጠራ ማወናበጃ መንገዶችን በመጠቀም እውነታውን በማዛባት አንዳንድ የውጭ ሚዲያ አካላትና አክቲቪስቶችን በመጠቀም እያሳሳተ እንዳለ ተመለከትን ነው። ስለሆነም እኛ ወጣቶች ለመላው ዓለም ለማስተላለፍ የምንፈልገው መልዕክት ኢትዮጵያ እውነትን ይዛለች። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የዛሬ ሶስት ሳምንት ለጸጥታ ጥበቃ ምክር ቤት አድርገውት በነበረ ንግግር መንግስት በሰብአዊ ምክንያቶች የተናጠል ተኩስ አቁም ቢያውጅም ትግራይ ውስጥ ያለውን ሰብአዊ አደጋ ለማስወገድ ማሰቡን በተግባር ማሳየት አለበት ብለው የማብራት የስልክ የባንክና ሌሎችም አቅርቦቶችን ለማድረስ አስፈላጊ አገልግሎቶችን እንዲከፍት ጠይቀው ነበር ያለበለዚያ ተኩስ አቁም ሳይሆን ከበባ ነው ብለዋል። እርዳታ ያለ ችግር መድረስ እንዲችልና ግጭቶች እንዲቆሙ ያሳሰቡት አምባሳደር ቶማስ ሁሉም ወገኖች እውነተኛ የሆነ ተኩስ አቁም ላይ ለመድረስ እንዲደራደሩ፣ የሚደረስበትን ተኩስ አቁምም እንዲያከብሩ ጠይቀው ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ